ሰላም ጠና ስጥልኝ፣ የተከበራችሁ አድማጮች ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የጋቢና ቤ መሰናዶ ጀመረ። የባህሪ መለዋወጥም ሊኖራቸው ይችላል። የመደበትም የመነጫነጭ ባህሪዎችን እነዚህ ከሜኖፖዝ ወይም ደግሞ ከማረጥ ጋር የሚገናኙ ሲሆኑ አጥንት ሳሳ ብለን የምናቀው አጥንት በመጠኑ በይዞታም ሲቀንስብን ለማለት ደግሞ የካልሽም መጠኑና የኮላጅን ኮምፖነንቱ የኮላጅን ይዞታውን ሲቀንስብን አንድ አጥንት ሳስተዋልን እንላለን። የአጥንትና የመገጣጠሚያ ሐኪም የሆኑት ዶክተር ፋሲል ንጉሴ የምሽቱ እንግዳችን ናቸው። የቤት ችግርን ለመቅረፍ የሚሸሹ ወጣቶች በደባልነት የሚኖሩበት አገልግሎትም እናስተዋውቃቸዋለን። ሌሎች ወጣት ተኮር ዘገባዎችና መሰናዶችንም ይዘናል። ደንገረ ደግሞ የምሽቱን መሰናዶ በመምራት እንዲሁም ደግሞ ብርሃን ኃይሉ በድምፅና ምስል ምህንድስና ነው። ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። በማረጥ እድሜ ላይ የደረሱ ሴቶች በሰውነታቸው የተለያየ አካላዊና ሆርሞናል ለውጦች ይካሄዳሉ። አብዛኛውን ጊዜም በዚህ እድሜ ያሉ ሴቶች ተጨማሪ ቫይታሚኖችና አጋዥ ምግቦችን እንዲመገቡ፣ ቀላል እንቅስቃሴዎችንም እንዲያደርጉ ይመከራል። ቀጥሎ የምናቀርባቸው የአጥንትና የመገጣጠሚያ ልዩ ሐኪም የሆኑ እንግዳችን ታዲያ በተደጋጋሚ ሕክምና ፍለጋ ከተጎዱ በኋላ የሚመጡ እድሜያቸው በማረጥ ላይ የሚገኙ ሴቶች መኖራቸውን ገልጸው በዚ ዙሪያ ሴቶች ግንዛቤ እንዲያዳብሩ ይመክራሉ። ሐኪሙ ራሳቸውን በማስተዋወቅ ማወቅ ቆይታችን ጀምራል። መልካም። ዶክተር ፋሲል ንግስ እባላለሁ የአጥንት ሐኪም፣ የመገጣጠሚያ እና አርትሮስኮፒ ሰብ ስፔሻሊስት ነኝ። የምሰራው በአዲስ አበባ ኢትዮጵያ ቢፍ ሆስፒታል ነው። እሺ፣ በጣም ነው የማመሰግነው በድጋሚ ዶክተር እንግዲህ የዛሬው መነሻችን እርስዎ ሐኪም በተሰኘው ገጽ ላይ የለጠፉትን ማሳሰቢያ ወይም ደግሞ ለሰዎች ግንዛቤ ማስጨበጫ ጽሁፍን መሰረት አድርጎ የተነሳ ነው ውይይታችን እና እዛ ላይ እንግዲህ በማረጥ እድሜ ላይ ያሉ ሴቶች ወይም ደግሞ ከተመረጡ በኋላ ከአጥንት ጋር ተያይዘው ሊያጋጥማቸው ስለሚችሉ ችግሮች መገንዘብ እንዳለባቸው አሳስበዋል። እስቲ እነዚህ ከአጥንት ጋር ተያይዘው የሚመጡ ችግሮች በተለይ በማረጥ እድሜ ላይ ያሉ ሴቶች ላይ የሚከሰቱት ምንድን ናቸው? ከዛ እንጀምር። መልካም የማረጥ ወይም ኦስቲዮፖሮሲስ እና ሜኖፖዝ ከሚለው ርዕሳችን ፌስቡክ ላይ ፖስት ካደረግነው ክሊኒካችን በተከታታይ በተደጋጋሚ የምናየው ችግር ሲሆን አንዳንድ ሴቶች አጥንት መሳሳት ከጀመረ በኋላ በቀላሉ እና ስብራት ይመከታል። እና አልፎ አልፎ ደግሞ ስሜቶቹ ግልጽ ያልሆኑ ስሜቶቹ ሊኖሩ ይችላሉ። ከዴፊኒሽኑ ብንጀምር አንድ ሴት አርጣለች ብለን ዲፋይን የምናደርጋት ለተከታታይ አስራ ሁለት ወይም ተከታታይ ወራ ሳታይ ስቀር ነው። እነዚህ ተከታታይ አስራ ሁለት ወራቶች የወር አበባ ሳታይበት ከምትቀርብበት በፊት የመቆራረጥ ባህሪ በሁለት ወር፣ በሶስት ወር እንደዚህ አይነት የመሆን ባህሪዎች አሉት። እነዚህ ነገሮቹ ኮመንሊ በተፈጥሯዊ ሂደት ሲሆኑ የእንቁላል ማክሮቻ አካባቢ ያሉትን ሴሎቹ ኦቫሪያን ሴሎች የሚፈጥሩትን ሆርሞን ኤስትሮጂን የሚባለው ሆርሞን መፍጠር ሳይችሉ ሲቀሩ መስራት ሳይችሉ ሲቀሩ የሚፈጠር ችግር ነው። እነዚህ ስሜቶች ለምሳሌ ሆት ፍላሽነስ ምላቸውን፣ ወይም ደግሞ እጆቻቸውን፣ ፊቶቻቸውን ከወትሮ የተለየ የመሞቅ የመቃል ስሜት ሲሆን ማታ ማታ ደግሞ የማላብ ስሜቶች እንቅልፍ የማጣት የእንቅልፍ ኖርማሌ ሮን ዲስተርባንስ ሊኖራቸው ይችላል። የባህሪ መለዋወጥም ሊኖራቸው ይችላል። የመደበትም የመነጫነች ባህሪዎቹን እነዚህ ከሜኖፖዝ ወይም ደግሞ ከማረጥ ጋር የሚገናኙ ሲሆኑ አጥንት ሳሳ ብለን የምናውቀው አጥንት በመጠኑ በይዞታም ሲቀንስብን ማለት ደግሞ የካልሺየም መጠኑ እና የኮላጅን ኮምፖነንቱ የኮላጅን ይዞታውን ሲቀንስብን አንድ አጥንት ፐርሰንት ሳስተዋል እንላለን። ኤስትሮጂን የሚባለው ሆርሞን ቀጥታ የሆነ ኢፌክት አለው። ተጨማሪ ነገር ደግሞ ቀጥታዊ ያልሆነ ኢፌክቱ ከሰውነታችን ለምሳሌ ምግብ የወሰነውን ካልሽን መጠን ከአንጀታችን አብዞርብ ተደርጎ ወደ ሰውነታችን እንዲዋሃድ ያደርጋል። ሁለተኛ ነገር ደግሞ ከኩላሊታችን በሽንት መልክ የሚወጣውን የካልሽን መጠን እንዳይወጣ ፕሮቴክት ያደርጋል። ሶስተኛ ነገር ደግሞ ካልሲቶኒ እና ፒቲኤች የሚባሉትን ሆርሞኖችን አጥንት ለመገንባት የሚያስችሉ ሆርሞኖችን ሴንሲቲቪቲያቸውን ይጨምረዋል። ያ ማለት በቀላል በትንሽ ሆርሞኖች አጥንት የመስራት ባህርይ ይኖረዋል። ስለዚህ ኤስትሮጂን ማረት ሲፈጠር የኤስትሮጂን መጠን በሚወርድበት ነገር እነዚህ ሂደቶችን ይዘነፋሉ ማለት ነው። በጣም ብዙ ጊዜ ታካሚዎች በዚህ ጉዳይ ላይ ጊዜ ካለፈ በኋላ እንደሚመጡ ቅድም ጠቆም አድርገዋል። እና በብዛት የሚመጡት ሴቶች ምን አይነት ደረጃ ላይ ሆኖ ነው የሚመጡት? እንዲሁም ደግሞ ኢትዮጵያ ውስጥ በዚህ ጉዳይ ላይ ያለውን ግንዛቤ እንዴት ያዩታል? እሱን አያይዘው ይንገሩኝ። ከፕራክቲካል ፖይንት ስነሳ ክሊኒኮቻችን ላይ ኦፒዲዎቻችን፣ እና ህክምና ቦታዎችም ሴቶች የሚመጡት ብዙ ጊዜ አንስፔሲፊክ ወይም ደግሞ የተለያየ ቁርጥማን ባህሪ የመጋጠሚያ ተጨማሪ ደግሞ የወገብ ህመም፣ እነዚህ ነገሮችን በተደጋጋሚ ህመም በሚፈጥርባቸው ጊዜ ወደ ህክምና ማዕከሎቻችን ይመጣሉ። ግን እነዚህን ከመውደቅ ወይም ከአደጋ ጋር የተገናኘ ሳይሆን በተፈጥሮ ይህ የመጣ ችግር ስለሆነ ይህን ነገር ከምን እንደመጣ ለማየት ለማወቅ የሚመጡ ሴቶች ናቸው። ብዙዎቹ ይህን ስሜት በሚገጥማቸው ጊዜ የተለያየ የባህላዊም ሆነ በህክምና መፍትሄ ሞክሮ የስፔሲፊክ የሆነ ህክምና ሳያገኙ ሲቀሩ በሆስፒታላችን ያለውን የአጥንት ደረጃ ለማወቅ ቦንዴንሶሜትር የሚባለው ስላለው ሆስፒታላችን ያን ነገር ለመገንዘብ ይመጣሉ ማለት ነው። ከፍተኛ አደጋ ያልደረሰባቸው ሴቶች አጥንታቸው ሲሰበር ይህን ነገር ከአደጋው አንጻርና ከስብራት ደረጃ መጠን የሚፈጠረውን ነገር ለመገንዘብ የሚመጡ ሴቶች ሲሆኑ፣ እድሜያቸው ትንሽ ገፋ ያሉ ሴቶች ደግሞ በስብራት መልክ ሽንት ቤት ማዳልባቸው ይቀርላሉ። ስብራት ማይፈጥሩ መውደቆችን ከፍተኛ ስብራት ፈጥሮባቸው የሚመጡ ይሆናሉ። አንዲት እንግዲህ ወደ ማረጥ እድሜ የደረሰች ሴት ቀደም ብላ እንደዚህ አይነት ችግሮች እንዳያጋጥሟት ማድረግ የምትችላቸው ነገሮች ምንድን ናቸው? አንድ ነገር ያው ችግሩን መገንዘብ ነው። በማረጥ እድሜ ላይ ያሉ ሴቶች እዚያ አይነት ህመሞች ሲኖሩ ባድ ህመም ከመድረሱ በፊት በማድረግ ደረጃ ላይ ሲደርሱ እንደዚህ አይነት ነገሮችን እንደሚመቱ መገንዘብ ሲሆን ሁለተኛ ነገር ደግሞ በየአመቱ የቦን ዴንሲቲ የአጥንት ጥንካሬ መለኪያ የሆነውን ማሽን በየአመቱ ቼክ እያደረጉ የአጥንት ጥንካሬያቸው ማወቅ ሲሆን በዚህ እድሜ ያሉ ሴቶች የተለያዩ አይነት ኤክሰርሳይሶች እንዲሰሩ እንመክራለን። ለምሳሌ በሳምንት በሶስት ከአራት ጊዜ በሳምንት ለሰላሳ ለአርባ ደቂቃ የሆነ ቀላል ኤክሰርሳይሶቹ ወክ ማድረግ፣ ጆጊንግ፣ ፈጠን ያለ እንቅስቃሴዎችን ማድረግ፣ እነዚህ ነገሮች በራሳቸው አጥንት እንዲጠነክሩ ያደርገዋል። ሁለተኛ፣ ጡንቻዎቹ ሲጠነክሩ በቀላሉ የመውደቅ እድል በመውደቅ የሚፈጠሩትን የመሰበር ሁኔታዎችን ይቀንሳሉ። ሌሎች ነገሮች ደግሞ ለምሳሌ መጋገብ በሳምንት ቤት እንዳፈራው የኢትዮጵያ ኑሮ እንደሚታወቅ ቢሆንም ካልሽየም ይዞታ ያላቸውን ምግቦችን ማዘውተር እነዚህም ወተትና ወተት ውጤት ያላቸውን አንድ ኩባያ በጋን በመውሰድ አንድ ሺ ሚሊግራም ይሆን የካልሽየም ማግኘት ይቻላል። የማረጥ ጊዜ እንደደረሰ ካወቁ ቢያንስ እንኳን የካልሽየም ሳፕሊመንቴሽን አንድ ታብሌት አንድ ግራም ፐርደይ መውሰድ የሚችሉበትን ሌላ ቫይታሚን ዲ በቀን እስከ ሀያ ደቂቃ ድረስ የፀሐይ መሞቅ ቢኖር እነዚህ ነገሮችን ሊቀንስልን ይችላል። ከምግቦችን ማግኘት ከምንችልበት ከእንቁላል፣ አሳ እና ወተት ተዋጽኦዎችንም ማግኘት እንችላለን። የአጥንት መሳሳት ደረጃው የሕክምና የሚያስፈልገው ሆኖ ከተገኘ ግን የተለያዩ ሕክምና አይነቶች አሉ። ቢስፎስፎኔት የሚባሉ መድኃኒት፣ ኤስትሮጅን ሳፕሊመንቴሽን፣ የኤስትሮጅን ሆርሞን ሕክምና የመሳሰሉትን ነገሮችንም በማድረግ የአጥንት ችግር ሊፈጠር የሚችለውን መከላከል እንችላለን ማለት ነው። እሺ ዶክተር በጣም አመሰግናለሁ፣ ስለነበረን ቆይታ አመሰግናለሁ። ሰናዷችን ይቀጥላል። የጠነከረ የቀደመ ትውውቅ ባይኖራቸውም ግለሰቦች የመኖሪያ ቤትን የሚጋሩበት ሩሜት በምዕራባውያን ሀገሮች ሕዝቦች ዘንድ ተለምዷል። በኢትዮጵያ ታዲያ ይህንን ባህል በማስተዋወቅ ከእለት ተዕለት እየጨመረ የመጣውን የቤት ኪራይ ዋጋ ለመመከት እንዲሁም ደግሞ ወጣቶች አማራጭ የመኖሪያ ስፍራዎችን በአብሮነት እንዲያስሱ ለማድረግ ያለመ አገልግሎት በስራ ላይ ውሏል። አብሮ ከተሰኘው አገልግሎት መስራቾች ጋር ሀብታሙ ስዩም አጠር ያለ ቆይታ አድርጓል። ኢየሩሳሌም ክንፈ ባላለው በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በቅርቡም በአይቲ ብዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ። ኦስማን ለ አባላለሁ በኮምፒተር ሳይንስ ከማይክሮሊንክ ኮሌጅ ተመርቄ ለባለፉት ሶስት ዓመታት በተለያዩ ስታርትአፕ ካምፓኒዎች የአንድሮይድ ዲቨሎፕመንት ሮሎ ስጄ የሞባይል አፕሊኬሽኖችን እየሰራ ይገኛለው። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማመሰግ እስካሁን ፕሮፌሽናል እየሰራው ነው። ሁለታችሁንም በጣም ነው አመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባቸዋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስቲ ባጭሩ ንገሩኝ። ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ትምህርት የሄዳ ነበር እና እዛ ስትሄድ ማለትም ቤተሰብ ምናምን ነገር አልነበረንም። ለዚህ ብቻዋን ነበረች። ቤት ምናምን ነገር እያፈለገች የነበረው እና የዛኔ አፖችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘነው። ለዚህ ስናየው ይሄ ኢሹ እዛም አለ። ምክንያቱም ልካ ሲቲ ውስጥ አይደለም የሄደችው የነበረው እኛም ጋር ይጠቅማል ይህ አሰብኩኝና፣ እሱን አይዲያ አመጣው። ግን የሆነ ራፍ የሆነ አይዲያ ነበር። የጄ ደግሞ ሞር ኮንክሪት የሆነ ልክ ስንሰማው እሷ የያዘችው አይዲያ አለ፣ እሱን እሷ ትቀጥላለች። እኔም ተመርቄ ወደ ስራ አለም በገባውበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ ግን በዛ ጊዜ ምንም ስላለውም ሁኔታ ማውቀው ነገር አልነበረም የት ሄጄ እንደምፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው ግን መስራቱን ብዙም ማሳስበውም ነበረ ኦስማን አይዲያውን ይዞ እስኪመጣ ድረስ ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ ተመርቄ እንደወጣሁ ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም ከበጓደኞችን በስልክ ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችለኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገብ ያሉትን ስጠይቅ ማንም ፈቃደኛ አልነበረም እቺ አብሮ መኖር ደግሞ እኛ አብሮን ከሌለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር እኔም እንደዛም ይኖራልን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው፣ ግን ስማን ሄን አይዲያ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችላል። ይዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ፣ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄም ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም፣ መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉት ጥረት ምን ያህል መንገድን ሄዳችሁበት? ምን ያህል አስፈታኝ ነበረ? ያው እንደ አልከው ትንሽ አሁን ላይ አሁን በተለይ ባለንበት ጊዜ እንዲ አብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጄኔሬሽኖች እኔም እሰማ ነበረ ያደባል። በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድም ዛኔም ቢሆን በእርግጥ የተወሰነ ትውውቅ ይጠይቃል፣ ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበሩት የነበረ ግን እየጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ የኛ ያመጣ ነው የአብሮ ፕላትፎርም፣ እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ የምናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል፣ ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጠራ እየነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆነው አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን እስቲል አሁን ትንሽ እንደ ችግር የሚያነሱልን የሰኪሪቲ ችግር ነው። እንዴት እናውቀዋለን ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ። የነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ያደረግነው። አሁን ሰፖርት ማድረግ በቻል ነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተመስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት። ራሳቸውንም ይሁን የመኖሪያ ቦታቸውን መለጠፍ መተግበሪያው ላይ በሚፈልጉበት ጊዜ ማለት ነው። የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ዑስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ። ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የክሬ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የክሬ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስታወቂያ መለጠፍ ጀምሬ ነበር። የኋላ ዋላ ግን ከቡድኑ አባላት መካከል አንድ መቶ ግበር ያለን ለምን ማስታወቂያውን በዚህ አታጋረውም አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የክሬ ተጋሪ መልእክቴን በዚህ ላስተዋውቅ የቻልኩት። እንደሚመስለኝ ቤትን ከማያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሀሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም በአውታወር ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የኪራይ ተጋሪ የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ። ባለበት የተሻለ አማራጭ ያለው ምክንያቱም አዲስ አክቲቭሊ አብዴት ስለሚደረግ ከሌሎቹ ተመሳሳይ ማሁኖት ለቤት ኪራይ እና ለቤት ትዙ ጥሎ ከሚሰሩ ሌሎች ተመሳሳይ ተግበሪዎች ትንሽ ለቤት የሚያደርገው ኮንስተንት የሆነ አፕዴት ስላለ ጊዜ ልጆችን ተጠቃሚ ምናምንም የተለያዩ ኢንፎርሜሽኖች እያለ አፕዴት ስለሚደረጉ ከረንት ነገሮችን የማግኘት ትንሽ የተሻለ አማራጭ ይዞ መጥቷል። ሀሳባችሁን የሰጡን ሀንስ ጋርበን እና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ ምን አይነት ችግሮችን ነው በዋነኝነት እንዲቀርፍ የምትፈልጉት? አንድ የምናምነው ነገርኛ የሪሶርስ ብዙ ሪሶርሶች አሉ። እነዛን ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ብለን ነው የምናምነው ፕላትፎርሙ ላይ ተገብር የቻልነው ነው ሀሳብ፣ እሱ ነው። በሀሳብ ደረጃ ከዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለውን ይዘን የተነሳ ነው፣ በዛ የተነሳ ነው። እና እነዚህ ያጠሩን የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች፣ ስለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ ዓመት በፊት በቦታ ውስጥ ለመጣት በደመጣለው የተሻለ የመኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ና ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ እንዲሁም ደግሞ የሊቪንግ ኮስታቸውን ሼር አድርገው እንዲሁም የስራውን ኃላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው። ቆይታችንን ከማጠቃለላችን በፊት አንድ የመጨረሻ ጥያቄ፣ ኢትዮጵያ ውስጥ አሁን እየተሟሟቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን የሚይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይሄ እንቅስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተ እንደ ዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል? በጣም ትልቅ ብለን የምናስበው ችግር የገጠመኛ ሰፖርት፣ የቴክኒካል ሰፖርት ነው። ማለትም የኢንስቲቱሽናላይዝድ የሆነ ሲስተም የለም። እዚህ ሀገር ውስጥ ለዚህ እሱን አድቫይዝ የሚያደረጉ እንደ ሎየሮች ካምፓኒ ሴትአፕ እንዴት እንደሚደረግ፣ ሪሶርሶች እንዴት መጠቀም እንደምንችል የሚነግረን የሆነ አካል ቢኖር ኦር ላይክ ስፖርት ቢኖር እንደዛ በጣም የሚጠቅመው ለስታርተፖች። እሱ መስል አይዲያ ሁሉም ሊኖር ይችላል ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስፈልጋል። የገጠሙ ችግሮች አሉ። ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ እየተራመድን የመጣ ነው ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ ዴ የሚባል ኮሚቲ ውስጥ አባልም ነኝ። እንዲሁም ደግሞ ኦርጋናይዝም አደርጋለሁ እዛ ኮሚቲ ውስጥ እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት እያገኝ ያለሁት። እንደነዚህ ኮሚቴዎች እዚህም ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም ሜንትፎርም በማድረግ ቢታገዙ የሚል ሀሳብ ነው ያለኝ። ኢየሩሳሌም ክንፈና ኦስማን ወለላ፣ ከአሜሪካ ድምፅ አድማጮች እና ተመልካቾች ጋር አጭር ቆይታ ስላረጋችሁ በእጅጉ አመሰግናለሁ። ይህ ጅምራችሁ ትልቅ ቦታ ደርሰው ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ሁሉ ይግጠማቸው። በጣም እናመሰግናለን። Měsíc na dlouhá አማራ ክልል ውስጥ በቀጠለው አለመረጋጋት ምክንያት ጣና ላይ እንቦጭን የማስወገድ ስራ ዘንድሮ ባለመከናወኑ ሀይቁ ላይ አደጋ መደቀኑን ነዋሪዎችና ባለሙያዎች ተናግሯል። የአሜሪካ ድምጽ ያነጋገራቸው ጣና ዙሪያ የሚሰሩ አርሶ አደሮች አረሙ ፈጥኖ እየተስፋፋ መሆኑንም አመልክቷል። የአርሶ አደሮቹ ስጋት በየቀኑ እየደረሰው መሆኑን የአማራ ክልል የጣና ሐይቅና ሌሎችም የውሃ አካላት ጥበቃና ልማት ኤጀንሲ ገልጾ ወደ ቦታው ሄደው ለመስራት የክልሉ የጸጥታ ችግር እንቅፋት እንደሆነበት አስታውቋል። በዚህ ዙሪያ አስ ቤተክርስቲያን ዘገባ አላት። በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ ጃርጃራ አባን ነው ቀበሌ ነዋሪ መሆናቸውን የገለጹልን አርሶ አደር ታረቀኝ ዘመነ በጣና ሐይቅ ዙሪያ እንስሶቻቸውን እንደሚያሰማሩና ውሃ እንደሚያጠጡ ይናገራሉ። የሐይቁ ሁሉ ና በቀጥታም ሆነ በተዘዋዋሪ መንገድ እርሳቸውን እንደሚመለከት የሚገልጹት አርሶ አደሩ ከሁለት አመት ወዲህ ሐይቁን ክፉኛ ወሮት የነበረውን አረም በጉልበት ስራ ላይ ተሰማርተው እያስወገዱ እንደነበር ይናገራሉ። በዘንድሮ አመት ግን ሀይኩን በጣም ተጋፍቶታል። አሁን ወደዚህ የመግፋት ጣና ሀይቁ የመቀነስ ባህሪ ስላሳየ እንትኑም ቦጭ ጣናው ላይ ነው ያለ። አሁን ጣናውን በጣም ተጋፍቶታል፣ ጎድቶታል ማለት ነው፣ ወሮታል። አሁን በዚህ አመት የቀረበትን እዚህ ተክረምቶ ወዲህ የቀረበትን ምክንያት ልኩን አላገኘ ነውም እኛ የምንል እንደው በዚህ በጦርነቱ ምክንያት በጠሩ ምክንያት እንዲያው ሆኗን ይሆን የሚል ጥርጥር አለን። ሰው ህጉ ያለመረጋጋት፣ ሰው ሰው ጋር ያለመገናኘት በዚህ ባህሪ እንዲሆን ብለን ነበር። አሁን ግን ማንኛውም ስራ እየተሰራ እያለ ለጣና ግን ታሳቢነት አልተደረገለትም የሚል ደግሞ ስጋች አለን እንደ ሀገር እና እንደ ቦታ ማለት ነው። ሌላው የዚሁ ጃርጃር አባኖ ቀበሌ ነዋሪ አርሶ አደር ዳኛው እጅጉ በየዓመቱ ባለሙያዎች ከሌላ ቦታ እየሄዱ አረሙን የማስወገድ ስራውን እንደሚያስጀምሩና ዘንድሮ ግን አለመደረጉ እንዳሳሰባቸው ይናገራሉ። ቅድሚያ ከዛ ቦታው ለምንገኘው ሰዎች በየቦቱ ማለት ነው ይደወላል። ከደወለ በኋላ ወደ ስራ ሲገባ ያው ስራ ነው እና በሉ ይህን ስራ ልንጀምር ነው። ግን ያልታበላ አካል ይመጣሉ። በዛ አይነት ነበር የሚካሃዳድ በቡ ቡድን በቡድን እየተዋቀረ ማለት ዘንድሮ የለም። የዝሆንም የክልል ማመራር አልወረዱ። የአማራ ክልል መንግስት ባለስልጣናት በተለያዩ ጊዜያት በሰጡት መግለጫ ክልሉ ወደ አንጻራዊ ሰላም መመለሱን ተናግረዋል። በጣና ሐይቅ ላይ የሚካሄደው እምቦጭን የማስወገድ እንቅስቃሴ ግን በዚሁ የጸጥታ ችግር ምክንያት እንደቆመ መሆኑን በክልሉ በራሱ በተቋቋመ የአማራ ክልል የጣና ሐይቅና ሌሎች ውሃ አካላት ጥበቃ ልማት ኤጀንሲ አመልክቷል። የኤጀንሲው የህዝብ ግንኙነት ኃላፊ አቶ ፋሲል ድልነሳ አረሙ በተለይ በማዕከላዊ ጎንደር ዞን በምስራቅ ደንቢያ በኩል ባለው የሐይቁ ክፍል በከፍተኛ ሁኔታ እየተሰራጨ መሆኑን አስረድተዋል። በአካል ሂዶ የማስወገዱን ተግባር ለማስተባበር ግን የጸጥታ ችግር እንቅፋት እንደሆነባቸው ገልጸዋል። ተነሳና ጥልቱት ኢንቢት ስለሆነ በወቅቱ ካልታረመና ካልተወገደ ወደ ሀይኮላ ችግር ይፈጥራል ብለን ስለምናስቡ የሰላም ጉዳይ ስለነበረ ለመስራት አልተቻለን። ሰራተኞችም ተንቀሳቅሰው እንቦጭ የተባለው መጤ አረም በጣና ሐይቅ ላይ መታየት የጀመረው በ2004 ዓመተ ምህረት ጀምሮ እንደሆነ መረጃዎች ያመለክታሉ። የአረሙን ተጽዕኖ ለመከላከልና የሐይቁን ህልውና ለመታደግ በተለይ ከጥቅምት 2013 ዓመተ ምህረት ጀምሮ ሰፊ ህዝባዊ እንቅስቃሴ ተፈጥሮ ስራዎች ሲሰሩ መቆየታቸውንና የአረሙን አብዛኛውን ክፍል ማስወገድ እንደተቻለ ሲገለጽ ቆይቷል። የኮቪድ ስርጭትንና የሰሜን ኢትዮጵያውን ጦርነት አሁን ደግሞ የክልሉ ወቅታዊ የሰላም ሁኔታ ተከትሎ ግን አረሙን የማስወገድ ስራ መቆሙን የዘርፉ ባለሙያው ገልጸዋል። የምስራቅ ደንቢያ ወረዳ የጣና ሐይቅና ሌሎች ውሃማ አካላት የአካባቢ ጥበቃና የስነ ምህዳር አያያዝ ባለሙያ አቶ መለስ ተባባል ለአሜሪካ ድምፅ እንደገለጹት በክልሉ ባለው የጸጥታ ችግር ምክንያት የእንቦጭ አረም እየተስፋፋ ነው። በጊዜ ትኩረት ካልተሰጠውም የሐይቁን ህልውና አደጋ ላይ ይጥለዋል ሲሉ ስጋታቸውን ገልጸዋል። ከባለፉት አመታቶች የማስወገድ ስራው በዚህ አመት በተፈጠሩ የጸጥታ ችግር የተወገደ አይደለም። እጽዋት የመራቢያ ዘዴው አስቸጋሪ በመሆኑ ጥቅምት ጀምሮ ነው አበባ የሚያብበው። ፍሬውን ከማራገፉ በፊት ማስወገድ የሚቻል ነበር በዛ ነው። ነገር ግን በጸጥታ ችግሩ ምክንያት የሽፋን መጠን መለካትም አልተቻለም። አስጊ ነው። እዚህ ከቀጠለ ማስወገድ ስራው የማይቀጥል ከሆነ ለአይቁ እንጂ በጣም እየፈጠነ ነው የሚሄደው። ሌሎችም ባባሽ ምክንያቶች እንዳሉ ሆኖ በሀይቁ የሚገቡ ወንዙ ገባር ወንዞች አሉ። እነሱ ደለል ይገባል። ይሄ ደግሞ ለእምቦጩ ትልቅ ምግብ ነው እና እነዚህን አባባሽ ምክንያቶች ይዘው ማስወገድ ስራው የማይቀጥል ከሆነ እየተጎዳ ነው የሚሄደው ሀይቁ ላይ አስቸጋሪ ነገር እየፈጠረ ነው የሚሄደው። አስቸጋሪ ነው። ብዙ ሪሶርስ ብዙ የሰው ኃይል ነው የሚጠይቅ። ይሄው ነው እያለ ግን ለአንድ ተቋም ብቻ ተሰጠና ተቋሙ ብቻ ይስራው በሚል ጨና በማለቱ አረሙ እጅ በጣም በ ተስፋ እየሄድ ነው ያለው። በዚህ አመት ደግሞ ባለመነካካቱ በተለይ መነካካት አለበት። ሲነካካ አይወድ መረበሽ። አሁን ግን ማስወገድ ማረም ስለቆመ አልነካካ ሲል ለእድገቱ ምቹ ነገር ፈጥሮለታል። ባለሙያው አቶ መለስ ተባባል ለሚመለከተው አካል ሁሉም ጥሪ አቅርበዋል። የአሳ ሀብቱ ከጊዜ ወደ ጊዜ እየቀነሰ ነው ያለው ጥራቱ አሳውም ንቦች የሚኖሩበት አካባቢ ጥራት አሁን ጣሙ እየቀየረ ሄደው፣ በአካባቢ የሚገኙ የዕፅዋት ዝርያዎችም ከአመት ከአመት ሙሉ በሙሉ አሁን እንቦጭ ከመጣ ጀምሮ ያሉ ትክክለኛ የአካባቢ የሀይቁ የሳር ዝርያዎች የሉም፣ ጠፍተዋል። አሁን እነሱ መልሶ ለመተካትም የሚደረግ ጥረት ቢኖርም በኤጀንሲው ግን መንግስት ልዩ ትኩረት ሊሰጠው ይገባል። የብዙ ተቋማትን የብዙ ሰዎችን ርብርብ የሚጠይቅ ነው። የእንቦጭ አረም በሀይቁ አዋሳኝ በሆኑ ሶስት ዞኖች ዘጠኝ ወረዳዎችና በሰላሳ አምስት ቀበሌዎች በአራት ሺ ሶስት መቶ ሄክታር ላይ ተስፋፍቶ እንደነበር ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምፅ የተከበራችሁ ተመልካቾቻችን ስለነበረን ቆይታ እያመሰገንን የዕለቱን መሰናደው እዚህ ላይ ፈጽመናል። የደንገረመው መሰናደውን በመምራት ብርሃን ኃይሉ በማቀናበር አብረናችሁ ነበርን። በነገው ምሽት እንገናኝ። ሰላም ጤና ስጥልን። ደህና እደሩ።